እስር፣ ድብደባ፣ ስጋት፣ ፍርሃትና ተስፋ መቁረጥ ተጭኖናል ይላሉ በኦሮሚያ በአማራና በኮንሶ የሚገኙ የአሜሪካ ድምፅ ያነጋገራቸው ነዋሪዎች። የኢትዮጵያ መንግስት በበኩሉ የአስቸኳይ ጊዜ አዋጁ አገሪቱን ለማረጋጋትና አጥፊዎችን ለመለየት ረድቶናል፣ በድብደባ የሰብአዊ መብት ጥሰት ይፈጸምብናል የሚሉም ለሚመለከተው አካል ማመልከት ይችላሉ ይላል። ጽዮን ግርማ የተለያዩ ሰዎችን አነጋግራ የመንግስት ምላሽን ማካታ ተከታዩን ዘገባ ይዛ ቀርባለች። በኦሮሚያ ክልል የተለያዩ ከተሞች ተቃውሞ ከተቀሰቀሰ አንድ ዓመት አስቆጥሯል። ይህ ተቃውሞ ወደ ሌሎች ከተሞች በተለይም ወደ አማራ ክልል ተሻግሮ በጎንደር የተቀሰቀሰው ተቃውሞ የተለያዩ የአማራ ክልሎችን አዳርሷል። በደቡብ ክልልም እንዲሁ በኮንሶ በዞን የመደራጀት ጥያቄ የቀሰቀሰው ተቃውሞ ከአንድ ዓመት በላይ አስቆጥሯል። በእነዚህ ተቃውሞዎች የበርካታ ሰው ሕይወት ጠፍቷል፣ አካል ጎድሏል፣ ንብረት ወድሟል። በመጨረሻም በመስከረም 2009 ዓ.ም በሀገሪቱ ለስድስት ወር የሚዘልቅ የአስቸኳይ ጊዜ አዋጅ ታውጇል። ከወጣ ሁለት ወር ሊሞላው ጥቂት ቀናት በቀሩት የአስቸኳይ ጊዜ አዋጅ መሰረትም 11600 ሰዎች በቁጥጥር ስር መዋላቸውን መንግስት አምኗል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሳምንት በፊት በአዲስ አበባ ከተማ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ባደረጉት ውይይት የአስቸኳይ ጊዜ አዋጅ መታወጁን ተከትሎ የሀገሪቱ ሰላምና ጸጥታ ወደ ቀድሞ ስፍራ መመለሱን ተናግረዋል። በተጨማሪም የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የክልል መንግስታት የቴሌቪዥን ጣቢያዎች በሚያስተላልፏቸው ዝግጅቶች በሀገሪቱ ሰላምና መረጋጋት መስፈኑን የፌዴራሉም ሆነ የክልሉ መንግስታት ጥልቅ ታሀድሶ አድርገው ካቢኔ ማዋቀራቸውን እንዲሁም የታሰሩ ሰዎች ታሀድሶ እያደረጉ መሆኑን እየገለጹ ነው። የአሜሪካ ድምጽ ያነጋገራቸው የተለያዩ ከተሞች ነዋሪዎች በበኩላቸው በሀገሪቱ ላይ እንደ ቀደመው ጊዜ አደባባይ የወጡ ተቃውሞዎች ሙሉ በሙሉ በመቆማቸው ፊት ለፊት የሚሰሙና የሚታዩ ምንም የተቃውሞ ድምጾች የሉም ይህም ደግሞ ሀገሪቱን የተረጋጋ ሰላም ያላት አስመስሏታል ይላሉ። ነገር ግን ከዚህ ቀደም በተቃውሞ ውስጥ ተሳትፈዋልና ወደፊትም ሊሳተፉ ይችላሉ በሚል የተጠረጠሩ ሁሉ ከየአካባቢው አካባቢው እየታፈሱ ተወስደዋል። ትምህርት ቤቶች ሳይቀሩ የእስር ቤት ማጎሪያዎች ሆነዋል ይላሉ ያነጋገርናቸው ሰዎች። አብዛኛዎቹ ስማቸውን ማንነታቸውንና ድምጻቸውን አየር ላይ እንዳናውል የጠየቁ ናቸው። ጥቂት የፈቀዱልንም ቢሆኑ ድምጻቸውን እንጂ ማንነታቸውን እንዳንጠቅስ ጠይቀውናል። በኦሮሚያ ክልል ሆለታ ከተማ ነዋሪ እንደነበር ይገልጻል። ግን ደግሞ የዩኒቨርሲቲ ተማሪ ስለነበር እረፍት ሲኖረው ወደ ከተማው ይሄዳል። የኢትዮጵያን መንግስት ይቃወማል። በኦሮሚያ የተቃውሞ እንቅስቃሴ ከተጀመረ ጀምሮ ተቃውሞውን እየደገፈ ሰልፍ ይወጣል። እንደ እርሱ አገላለጽ የተሳተፈባቸው ሰልፎች ሁሉ ሰላማዊ ነበሩ። ቀጥታ በሰላማዊ መንገድ ነው። አስታውቄን ነግረን ማለት ጠይቀን ፍቃድ ካገኙ ነው በኋላ ተቀበለ አስተዳደር ካገኘን በኋላ ነው ወደ ሰላማዊ ሰልፍ የወጣ ነው። መጨረሻ ላይ ሰላማዊ ሰልፍ ሲያህል ፖሊሶቹና ፌዴራሎቹን አመዝግነን ምንም አንድ ጥማት ሳይ ሳይፈለግ ማለት ነው የሆነ ነገር ሳይሰበር በሰላማዊ መንገድ መጨረ ነው ይወጣል። ከዛ በኋላ ነው ተመልሶ መጥቶ ማተያዙ ፈተናውን ካጠናቀቀን በኋላ ማለት ነው። ይህ ወጣት እንደሚለው እነዚህ የተሳተፈባቸው ሰልፎች ለአካል ጉዳት አጋልጠውታል። የአስቸኳይ ጊዜ አዋጁ ከታወጀ በፊት ሁለት ጊዜ ታስሯል። ለእርሱ ሁለቱም ምንም ለውጥ የላቸውም። ከአስቸኳይ ጊዜ አዋጁ በፊትም እስር ነበር፣ አሁንም እስር አለ ይላል። ወጣቱ እንደሚለው እስር ላይ በነበረበት ጊዜ ድብደባ እንደደረሰበት ይናገራል። ከፖሊስ ጣቢያ ነው ወደ ካምፕ ማለት ነው፣ የወታደር ካምፕ አለ። ካምፑ ሜጀር ጄኔራል አየሎ አሪያ የሚባል ነው። እንደ ታሰር ማለት ወታደሮች ነበሩ የያዙም። ማታ ወደ ማታ አካባቢ ነበር የገባ ነው። እኔ ተገረፍክ? እዛ እግሬ ተሰብሮ ነበር፣ ግራ እግሬ ማለት ነው። በምንድን ነው የተሰበረው? በምን ተገረፍክ? መጀመሪያ ላይ በቱቦ ነበር። ከዛ በኋላ አሰሩም እና ከዛ እንደ ስር ገብቶ ዛኛው አብሮ ሲያሰሩ ነው ሰበረ እና ካሰሩም በኋላ ሜዳ ላይ ነው የደበደጉት። ሁለት ሳምንት በዚህ አይነት ነበረ። ነው አውቀው ጣሉ። አሁን በኦሮሚያ ክልል የተለያዩ ከተሞች ወጣቶች ሁለትና ከሁለት በላይ ሆነው በተደጋጋሚ አንድ ቦታ ላይ መሰብሰብ አይችሉም። በተለይ ከፍተኛ ተቃውሞ በነበረባቸው ቦታዎች ጥብቅ ቁጥጥርና ፍተሻ ይደረጋል። ቀደም ሲል በነበረ የአንድ ለአምስት አደረጃጀት መሰረትም በተቃውሞ እንቅስቃሴ ውስጥ ነበሩ የተባሉ ሁሉ ተሰብስበው ይታሰራሉ ይላል። ከዛም በሽብር ይከሰሳሉ። እድለኛ የሆኑት ተደብድበው ይለቀቃሉ ይላል። በአማራ ክልል ሰሜን ጎንደር ጭልጋ ከተማ ነዋሪ የሆኑ ግለሰብ የምንኖረው በስጋት ውስጥ ነው። ታሰረ እንጂ ተፈታ የሚል ሰምቼ አላውቅም። ቴሌቪዥን ማየት፣ ስልክ ላይ አዳዲስ የወጡ ዘፈኖችን ማዳመጥም ሆነ ሰብሰብ ብሎ መነጋገር ለእስር ይዳርጋል የሚል ስጋት አላቸው። እኚህ ግለሰብ ጋር አስተያየት ለመጠየቅ ስልክ ስደውል ስማቸውን ያሉበትንና የሚሰሩትን ስራ ጠይቄያቸው ነበር። ተከታዩ ምላሽ ነበር የሰጡኝ። ሰሜን ጎንደር ጭልጋ። በምን ስራ ነው የሚተዳደሩት? ምን ያደረግልሻል? ግለሰቡ በቃ አሁን እፈራለሁ እንደ ጎረቤቶቼ፣ እንደ ወዳጆቼ እንዳልታሰር፣ ልጆቼ እንዳይታሰሩ፣ ቤተሰቤ እንዳይበተን ዝርዝሩን ለመናገር እፈራለሁ አሉኝ። ትልቁ ችግር ህብረተሰቡ ከአስራ ሁለት እስከ አስራ ሁለት ሰዓት ተውሏል። በቃ አስራ ሁለት ሰዓት ማታ ያቀኑ አስራ ሁለት ሰዓት ማለት ነው። በቀኑ አስራ ሁለት ሰዓት ላይ ቤቱ መግባት አለበት። ሌሊቱ አስራ ሁለት ሰዓት መንቀሳቀስ የለበት። በአማራ ክልል ደቡብ ጎንደር እብናት በተባለ ከተማ ነዋሪ የሆነ ሌላ ወጣት አነጋግሬ ነበር። ምንም የተረጋጋ ህይወት የለም። በአጠቃላይ የተረበሸ ህይወት ነው ያለው። የስራ እንቅስቃሴ የለም ተቋማት ምናምን በቃ የሆነ አስጨናቂ ድባብ ላይ ነው ያለው፣ እና ነገ ምን ይመጣብኛል በመኖርና ባለመኖር መካከል ላይ ነው ያለው ህብረተሰብ ማለት ነው። እና ይሄ የተረጋጋ ነገር ሊባል አይችልም። ይደርስብኛል ምን ይመጣብኛል ብሎ እየተስባበቀ ያለ ወይ ነው ህዝብ። ተረጋግቷል ማለት አይቻላል። የኢትዮጵያ መንግስት ኮሚኒኬሽን ጽፈት ቤት ቃል አቀባይ ዶክተር ነገሪ ሌንጮ የአስቸኳይ ጊዜ አዋጁ ሀገሪቱን ወደ ተረጋጋ ሰላም ለመመለስ ጠቅሟል ይላሉ። ሰዎች በእስር ቤት ግርፋት ይደርስባቸዋል፣ ይደበደባሉ የሚለውን ያስተባብላሉ። እኔ እስከማውቀው ድረስ በሰዎች ላይ በህግ ከለላ ስር ያሉ ሰዎች ላይ ግብደባ ማካሄድ ኢፍትሃዊም ህገ ወጥም እንደሆነ ነው የማውቀው። ይሄ ይደረጋል የሚሉ ሰዎች በትክክል ጉዳዩ የሚመለከታቸው የመንግስት አካላት አሉ፣ የጸጥታ አካላትም አሉ፣ አክሰስ ማድረግ ይቻላል። ፓርላማም ለምሳሌ ሪፕሬዘንት ያደረጋቸው ሰዎች ይህንን ጉዳይ የሚከታተሉ ሰዎች አሉ። ይሄ መፈጸም የለበትም። ተፈጽሟል የሚሉ ሰዎች ደግሞ ትክክለኛ መረጃ ካላቸው ማጣራትና ህገወጥ ስራ የሚሰሩ እና ሰዎች ላይ በደል የሚያደርሱ አካላት ካሉ ከህግ በላይ ስላልሆኑ በሀገሪቱ የምዳኙበት ሁኔታ ስለምኖር ይሄንን የምዳኔ መውሰድ ስህተት ይመስለኛል። ያነጋገርናቸው ነዋሪዎች ግን አካባቢው ጸጥ ያለ ቢመስልም በጸጥታው ስር የበርካታ ሰዎችን ቤት እስር እያንኳኳውና ፍርሀት እያስጨነቃቸው መሆኑን ይገልጻሉ። በኮንሶ በዞን የመደራጀት ጥያቄ የፈጠረው ተቃውሞ ጥያቄውን ለማስፈጸም በተቋቋሙት ኮሚቴዎችና ጥያቄውን በደገፉ ወጣቶች ላይ የሰብአዊ መብት ጥሰት እየተፈጸመ መሆኑን ያነጋገርናቸው በርካታ ሰዎች ይናገራሉ። ከእነዚህ ውስጥ አንዱ አሁን ሁኔታዎች ተባብሰዋል፣ ሰዎች ለድብደባና ና ለእስር ይዳረጋሉ ይላሉ። ግርፋቱ ቀላል አይደለም። እንግዲህ ሰው ከተያዘ የሚገረፈው ግርፋት ቀላል አይደለም። ሰው አጋጣሚ ገበያ ሄዶ ወይ የሆነ ቦታ ሄዶ ከተያዘና ሰውየው እንዳይንቀሳቀስ ሁለት ወይም ሶስት ሰው ሆኖ ድንጋይ ተሸክመ ይህን ያክል ሜትር ተሸክመ ይዘህ አድርስ ከዛ በኋላ አንተ ከግርፋትን ትተርፋለህ ይባላል። ያን እንግዲህ እንደምንም ብሎ ግርፋቱን ሰርቶ ተሸክሞ ያቺ ቦታ ላለ ቅጣት ነው እንግዲህ ወታደራዊ ቅጣት ነው። አድርሶ ከዛ በኋላ ወደ ወይን ቤቱ ወይ ደግሞ ወደ እስር ቤት ይሄዳል። ሌሎች ደግሞ ያው እየተደበደቡ፣ እየተገረፉ ይሄዳሉ። ይሄ ነው የሚደረግባቸው። እኚህ ግለሰብ በኮንሶ እየተፈጸመ ያለውን ግፍና ስቃይ ማየት ለሚፈልጉ ሁሉ መጥቶ ማየት ይችላል። ተደብድበው ቤታቸው የተኙ አሉ፣ ፎቶዎችና ቪዲዮዎችም አሉ። ገለልተኛ የሆነ አካል አጥተን እንጂ መጮ ከጀመርን ቆይተናል። አሁን የት ሄደን አቤት እንደምንል አላውቅም ብለውኛል። ለዶክተር ነገሪ ሌንጮ ይህን ጥያቄ አቅርቤላቸው ነበር። ያነጋገርናቸው ሰዎች የት ሄደን አቤት እንበል ብለውናል ብዬ የት ሄዶ አቤት ይላሉ ለምባለው ከፌዴራል እስከ ቀበሌ ድረስ መዋቅር ተዘርግቷል ማለት ነው። አሁን የአስቸኳይ ጊዜ አዋጅ ስለታወጀ ብቻ የመንግስት ተቋማት አይሰሩ ማለት አይደለም። ስለዚህ በኮማንድ ፖስቱ ስርም ላሉት እና ለተቋቋሙት በየክልሉ ላሉት ሄዶ ጉዳያቸውን ወይም ቅሬታቸውን መግለጽ ይችላሉ። በተመሳሳይ ሁኔታ ደግሞ እንደጠቀስኩት ጠቀስኩት ከፌዴራል እስከ ቀበሌ ድረስ ህግ የሚከበርበት መዋቅር ስላለ፣ ቢሮዎች ስላሉ ሄዶ ቅሬታቸው መግለጽ ይችላሉ። በህግም ደግሞ ያው ራሳቸውን መከላከል ይችላሉ ወይ ደግሞ ቅሬታቸውን ማቅረብ ይችላሉ። ይሄ ግዴታ ከቪኦኤ መስማት የለባቸውም ዜጎች ስለሆኑ የመንግስት አሰራር ያውቃሉ መጠቀም ይችላሉ። የኖሩበትም ስለሆነ ለእነሱም ግልጽ ነው ብዬ ነው ማምነው። ነዋሪዎቹ ገለልተኛ የሆነ አካል ገብቶ ያለንበትን ቦታ ይመልከተን ይጎብኘንና እውነቱን ይወቅልን ይላሉ።